አምባሰል ሙዚቃን ከተራራው ከራሱ በላይ ያገነነችሏታል። የጥበቡ ባለሙያዎች ናቸው እንዲህ አይነቱን ነገር የሚናገሩ። የወሎ ዩኒቨርስቲ ደግሞ የክብር ዶክትሬት አጎናጸፋት። የዩኒቨርስቲው የባህል ማዕከል የበላይ ጠባቂና መምህር እንድትሆንም ጋብዟታል። የክብር ዶክተር ድምፃዊት ማሪቱ ለገሰ የምትኖረው ዩናይትድ ስቴትስ ነው። በሜሪላንድ ጠቅላይ ግዛት ሲልቨር ስፕሪንግ ከተማም በአንድ የምሽት ክለብ ውስጥ የሙዚቃ ሥራዎቿን ታቀርባለች። አብራችሁ ቆይታችኋል። አዎ እንግዲህ ያዘጋጀሽውንና አዳምጣ ሲሆን ሰዓቱ ለገሰ የምትታወቅበት ስሟ ነው። አድናቂዎቿ ግን የአምባሰል ንግስት፣ የባቲ ንግስት እያሉ ይጠሯታል። የሙዚቃ ባለሙያዎች ደግሞ የሁለቱም ንግስት መባል ያንሳታል ሲሉ ያገኗታል። እርሷ ሁለቱንም ማንጎራጎር የጀመረችው ከልጅነቷ ነው። ችሎቷን በተፈጥሮ የተገኘ ነው። የቀለምም ሆነ የሙዚቃ ትምህርት የላትም። አታነብም፣ አትጽፍም። ሰባት የሙዚቃ አልበሞችን ስትሰራ የተቀዳላትን ግጥም በማዳመጥ ነበር የምታጠናው። እንዲህም ሆኖ ችሎታዋ አስገራሚ ነው ይሏታል የሙዚቃ ባለሙያዎች። ሰርፀፍሬ ስብሀት የሙዚቃ ባለሙያ ነው። በኢትዮጵያን አይዶል ዳኛነቱም ሁሉም ሰው ያስታውሰዋል። አሁን ደግሞ በጃዝ ትምህርት ቤት የሙዚቃ መምህር ነው። ማሪቱ ለገሰ የአምባሰልም ሆነ የባቲ ንግስት መባሉ ያንሳት አልባይ ነው። ይሄ እንደውም ትንሽ የሚያንሳት መሰለኝ። የአምባሰል ንግስት የሚለውም የባቲ ንግስት የሚለውም ብዙ ጊዜ ስለ ተጫወተቻቸው በእነሱ ቨርዥኖች ብቻ የሰጧ መጠሪያ ሊሆን ይችላል እንደ እኔ እምነት ግን ሁሉንም ቅኝቶች ነው አሁን ለምሳሌ ይሄ መጨረሻ አልበሟን እንኳን ብናዳምጠው ሁሉም ቅኝቶች ባቲውም ትዝታውም አምባሰሉም እንደውም ትዝታ በማይነር ቅኝትም ጭምር እና የተጫወተችው ንች የሆንም ጭምር በደንብ አድርጋ ነው የምትጫወተው እና ምን ይቀራል ከቅኝት ውስጥ ስለዚህ እኔ እንደውም ማህደረ ቅኝት ብንላት ነው የሚሻለው የሚል ሀሳብ አለኝ ማሪቱ ለገሰ በሀገረሰብ ሙዚቃ ብቻ ሳይሆን በጣም ዘመናዊ በሆነ ያዘፋፈን ስልትም ቢሆን ያዘፋፈን ዘይቤዋ የድምጽ ለዛዋ ትልቅ ኢትዮጵያዊ መሰረት ያለው መሆኑን የሚናገረው ሰርጸ ያለምንም ወዲያና ወዲህ የተረጋገጠ የድምጽ ቅላጼ ያላት ድምፃዊት መባል ምናልባት ይገልጻት ይሆናል ባይ ነው። ትልቅ የቅኝት ባለቤት ነች። እንደምታውቂው የወጣችበትን ቦታ ሁሉም ቅኝቶች የፈለቁበት የወሎ አካባቢ ከመሆኑ የተነሳ የቮካል ቴክኒኮች እዛ አካባቢ ብርቅ አይደሉም ሁሉም ሁሉም ቮካል ቴክኒኮች በደንብ ጥሩ ሆነው ታንጸ የወጡበት አካባቢ ነው ማለት ይቻላል የወሎ አካባቢ እሷ ደግሞ ትንሽ ለየት ያለ የቮካሊስትነት ተፈጥሮ ደግሞ አላት፣ በጣም አላት እና ይሄን ነው በቃ ሁልጊዜ ሳደንቅ የምኖረው ምልሽ ማሪቱ ለገሰ አሜሪካን ሀገር ከመጣች አስራ ሰባት አመት ሆኗታል። ለአንድ የባዛር ዝግጅት ከመጣች በኋላ የመጣችበት ዝግጅት አዘጋጆች ገንዘብም ሳይከፍሏት ከስረናል በሚል እንዳሰናበቷት ትናገራለች። ትንሽ ሰርቼ ሀገር የገባለው በሚል ተስፋም ኑሯን ጀመረች፣ በዚሁ ቀረች። በመሀል ለአምስት አመታት በከባድ ህመም አሳለፈች። በዚህ ቆይቷም ከአስራ ሁለት ልጆቿ አስራ አንድ ሞተውባታል። ሁሉንም በፈጣሪ ቸርነት ችየዋለሁ ብላኛለች። እስቲ በሙዚቃ ባለሙያው ሰር ጸፍሬ ስብሐት አስተያየት መሀል ማሪቱ ለገሰን ላምጣት። አንዳንዶቹ የአምባሰል ንግስት፣ አንዳንዶቹ የወሎ ንግስት ይሉሻል። አንቺ የማን ንግስት ነኝ ትያለሽ? እኔ ንግስቱ እኳ ቀርቶ፣ በእውነት እኔ አምባሰል ንግስት የተባለው አምባሰል ሁሉም ይዘፍነዋል እኔ ብቻ አይደለሁም፣ ሁሉም ይዘፍነዋል። ግን እኔ ትንሽ የተለየሁባት ነገር አለች። በረጅሙ ስለምሰራው ነው እንጂ አምባሰል ማንም ይዘፍነዋል፣ ባቴም ማንም ይዘፍነዋል። ግን በመጀመሪያ አምስቱን ቅኝቶች የተጫወቅኩ እኔ ነኝ። ስለዚህ አንቺ የትኛው ነው በደንብ የሚገልጸኝ ትያለሽ? እኔ ሁሉም ይመቸኛል። ግን እንደው አምባሰል በጣም ህዝብም ስለሚወደው እኔም እወደዋለሁ አምባሰል ብዙ ይወዳል። የኔ ትንሽ ያዘፋፈኒ ለየት ስለሚል ነው እንጂ ሁሉም ይዘፍነዋል። ግን አምባስ እስቲ አንድ አምባስል በይልን። አምባስ ማህደ ለመደ አመለኛው ግሬ መጓዝ የለመደ አይን አይቅን ትዞሩሉ ውጫሌ ወረደ ኒከም ባሰሎችን አበላል እያውቃሉ ኒከም ባሰሎችን አበላል እያውቃሉ። አዎ ተገብስ እንጀራ ላይ ሳማርጉ ይላሉ። ተገብስ እንጀራ ላይ ሳማርጉ ይላሉ። ወሰድሽኝ ወደ ሆነ ቦታ እስቲ ደግሞ ወደ ባቲ ልውሰድሽ። ኧረ ባቲ ባቲ ባቲ ገንደ ዳዩ ኧረ ባቲ ባቲ ባቲ ገንደ ዳዩ ሀድራ የሚመጣው

የእኔ በሽታ ነው። አቤት አቤት። ማሪቱን ሳናግራት እንደ ማፈር ትላለች። ግን ደግሞ ቀስ እያለች በምትሰነዝራቸው ሀሳቦች ሳምንቱን በሙሉ የተጫነኝን ድካም ቀለል አድርጋልኛለች። ጨዋታ አዋቂ ናት። ትልልቅ ድምጻውያንን የምንለካባቸው መለኪያዎች አሉ። በፒያኖ ላይ ድምጽ ልክ እንደ ቁመት ይለካል። ፒያኖ ያው ሜትር ማለት ነው። በዛ ሲለካ የእሷ ወደ ሶስት እና ከሶስት በላይ ኦክታቭ መጫወት ትችላለች። ይሄ ማለት በጣም በዓለም ላይ እንዳሉ ትልልቅ እንደ አሪታ ፍራንክሊን፣ ኤላ ፊትዝጄራልድ እንደነሱ አይነት ድምፃዎች ደረጃ ላይ የሚያደርሳት ነው። እና ይሄ እንግዲህ በባህል ብቻ ነው እንጂ ምንም እሷ ዘመናዊውን ነገር አውቃ ወይም ዘመናዊን ስልጣኔ ሰልጥናበት አይደለም። ግን እነዚህ አዝማሪ የምንላቸው በጣም ከፍተኛ የሆነ በየጊዜው ሲሰሩ ራሳቸው ላይ የሚያዳብሩት ካሊበር አለ። የድምፅ ካሊበራቸው እያደገ እያደገ ነው የሚሄደው እና እሷ እዛ ደረጃ ላይ ደርሳለች። እና ይገርመኛል አሁንም እንኳን በዚህ እድሜዋ ስሰማት ብዙ ጊዜ በወጣትነት እድሜ እንኳን አይሳካም እሷ የምታወጣውን ድምፅ እና የምትነካውን የኪ ደረጃ ማግኘት አይቻልም። እንግዲህ እንዳለመታደል ሆኖ ብዙ ቅጅ የላትም። የእነዚህ ትልልቅ ድምፃዊዎች ችግር ይሄ ነው። አዝማሪዎቹ ምኖቹ ብዙ ቅጅ የላቸውም። በድምጿ ልክ በችሎታዋ ልክ ብዙ አገር ሬከርድ አልተደረገችም። ባለፈው ሳምንት የወሎ ዩኒቨርሲቲ ለማሪቱ ለገሰ የክብር ዶክትሬት ሽልማት ሰጥቷታል። ይህን ሽልማት መሰረት በማድረግም እዚህ ዋሽንግተን ዲሲ በኢቤስ ቴሌቪዥን ጣቢያ የሪዮት የቴሌቪዥን ፕሮግራም አዘጋጁ ቴድሮ ጸጋይና ዘመድ ወዳጆቿ በጋራ የእንኳን ደስ ያለች ዝግጅት አዘጋጅተውላት ነበር። ማሪቱ በሽልማቱም በዝግጅቱም በጣም ተደስታለች። እስቲ ከማሪቱ ጋር ወዳደረግኩት ጨዋታ አልመልሳችሁ በፊት ሰማ ነበር እንደ ወሬ አሁን ግን እኔ እንደው ድንገት ነው ድንገት ኤቢኤስ ቴሌቪዥን ጣቢያ እነሱ ናቸው አያሰናዱትም። እኔ ምንም አላስብ አታሳኩርትም ያው ጓደኞች የተሰባሰቡ ባላገሩ የሚባል እሱ ጋር ሳምንት ቅዳሜ በጣም በጣም ያልተጠበቀ ነገር ደስ የሚል ነገር አሳለፍ። እንደው ደስ ይላል፣ በጣም ደስ ነው ያለኝ። ምንድን ነው አሁን ይሄ የክብር ዶክትሬት ተሰጥቶሻል ተብሎ ተነግሮሻል፣ ተሰጥቶሻል፣ ሞላ ዩኒቨርሲቲም ሰጥቶሻል ምንድን ነው አሁን የሚጠቅመኝ፣ ለኔ ብለሽ ታስቢያለሽ? እሱ ይጠቅመኛል፣ ክብሩም ይጠቅመኛል። ወደፊት ደግሞ ብላ ናቸው ሰፋ ያለ ነው ወደፊት ለእኔ ያሰቡልኝ ህዝቡ በጣም በሰፊው ነው ያሰቡልኝ። ወደፊት የምቋቋሙበትን ሀገሬ ገብቼ የምደራጅበትን ምናምን የምልበትን አስበውልኛል፣ አስበውልኛል ብዙ። ስለዚህ ወደ ኢትዮጵያ ተመልሰሽ መስራት ትፈልጋለሽ? እህዳለሁ እዳለ እንግዲህ ከዚህ በፊትም አስበሽ ነበር ወደ ኢትዮጵያ ለመሄድ፣ አስብ ነበር ያው ታመሙ ብዙ አመጣመው የስራ ጓደቼ እየረዱኝ ነው ነበር። አሁን ተመስገን እንግሬም ተስተካክሎ ታሪው እንደ ልቤ ወጥቼ ገባለሁ። የወሎ ዩኒቨርሲቲ ሽልማቱን ከሰጠበት ምክንያቶች አንዱ አንቺ መምህርም እንድትሆኚ ወሎ ዩኒቨርሲቲ ሄደሽ የሚል አለበትና እሱን ስ እንዴት አየሽ ው እስቲ ንገሪኝ ከ የወሎ ዩኒቨርሲቲ ካለው ሀሳብ እስቲ የተወሰነው ንገሪኝ። ሰዎች እሱን እንኳ እኔ ያው ገልጠውታል እነሱ። እኔ ብዙም እንትን አላልኩም እንትን አላልኩትም፣ እና እነሱ በሰፊው ምን አላልሽውም? ሰፊ ሰፊ ነው ያልኩት። እነሱ በሰፊው ነው ሐሳባቸው። እስቲ ሐሳባቸው ምንድነው? ለኔ መቋቋሚያ ምናምን አድርገው እና ነይ ነው የሚሉት። ነይ ነው የሚሉት እዚህ ተጠራይ። ደግሞ አዳሉ የሙዚቃ መሳሪያ መጫወት ትችያለሽ። አንችልም። ዲም ጽብቻ ባለቤቷን ግን ማሲንቆ አስተማረችው እሷ ናት የሚል ሰማው ምን ይሆናል እንግዲህ አው በፊት አውሶ አያውቅም እሱ። እኔ እንደው ተልጅነቴም እንደው ቀበጠ ነው ያልኩ ነበርኩ። እንደው ኦፍቴሌውም ምኑም እንደው ጥልቅ ጥልቅ ልነበር፣ እንጀራ የሆኖ ነው መሰለኝ። ይኸው እስካሁን ይኸው አበላኝ እና ማሲንቆ መምታሳች እንደት እንዴት ነው ባለቤትሽን ያስተማርሽ? እንደ አገር ቤት ደስ ይገባ ማሲንቆ እንግዲህ ሰዎች ሲዘፍኑ እና ያለን በማሲንቆ እና ማሲንቆ ገዛን እሺ ዝም ብለህ ገዝግዝ፣ እንደው ዝም ብለህ መሳጠን እያልኩት እኔ ዝም ብዬሽ፣ እሱስ እያልኩኝ ዝም ብዬሽ። መቼም ልጅነትም አለ ህዝቡ የወደኛ በቃ እንደው እና ነ እንደው አንቺ አንቺ ሙዚቃ ሳትሲ እሱን ተጫዋታልሽው። አዎ በቃ በቃ።

ብቻ ነው። ስለዚህ ባሏን ያስተማረችው የሚለውን ማድረግ ያገኘሽው በመገፋፋትች ምክንያት ነው። እኔ ደግሞ ሙዚቃ መሳሪያ ባሏን አስተምረዋለች ሲባል አንቺም እየመጣሽ በጣም ምንድን ነበር የምትይው? ምን እለዋለሁ ነው ያልሽ? ዝም ብለህ ምን እለዋለሁ? ምን ዝም ብለህ ምን እለዋለሁ አለው። ለው ምሳሌ ፍጮቅ ይው ዘንዶ ዘንዶ ፍጮቅ አለ አይደል? ምን ለው የሰማ ይስማው ነው ነው። የት ነበር እንደሱ የምትጫወቱት? ደሴ ነው ያው። ደሴ ከተማው ማን ነው እንደው፣ በአምባሰልም በባቲም የምታደንቂው ማንን ነው አንቺ? ሌላ ምንም ሁሉም አሉ። እኔ አንዲት ዘገደች የምትባል ነበረች፣ ትዝታ የምትጫወት እገዴሽ መኮንን ትባላለች በባቲ እና በአምባሰል ያልኩት በባቲ በአምባሰል ምንም እስካሁን ይሞክራሉ ከሌናተ አምባሰልን ታውቃለች የምለው ነገር የለኝም እስካሁን እኔ ጋ የደረሰ አርቲስት የለም እስካሁን አምባሰልን እንደ እኔ የዘፈኑት የለም ይሞክሩታል ብዬሽ ያለሁ እኮ ግን እኔ የተለየሁበት ባለች ረዘም በማድረግ በባቲስ በባቲም እንግዲህ የኔ የኔ የተፈጥሮዬ ለየት ያለ ነው። ከማንም አይገጥምም። የኔ ቅኝት ሰርጸ ፍሬ ሰባት ማሪቱ ለገሰ ሁሉንም ቅኝቶች ከመጫወቷ የተነሳ በጣም ትልቅ ድምፃዊት ናት ይላታል። እውነት ለመናገር በጣም አንዳንዶቹ ቨርዥኖች በእሷ ላይ ብቻ እንዲያምሩ አድርጋ ተጫውታቸዋለች። ለምሳሌ አምባሰልን ያየን እንደሆነ ከእሷ ውጭ ሲጫወቱ ብዙ ድምፃውያንን ሰምቻለሁ፣ ግን እንደ እሷ አርቲኩሌት ያደረገውና ማስጠር ያደረገው ሰው አላጋጠመኝም። እውነት ለመናገር በጣም አስጊቶ የመጫወት ነገር እንደገና ደግሞ የራሴ ማድረግ አዲስ ዘፈን እንዲመስለን አድርጎ እስከ መጫወት ድረስ የሚደርስ የራሱ አሁን በቃ በማንም በማንም የዜማዎች ውስጥ ብንሰማው፣ እንግዲህ ከወሎ አካባቢ የመጣ ድምፃዊ በሙሉ አምባሰልን ይጫወታል። ነጋሽ ባህሩ ሁሉ ወንዶቹም ሴቶቹም ሲጫወቱ ሰምተናል። አገር ፍቅር የነበሩ የወሎ ድምፃውያን ሁሉ ሴቶቹም ወንዶቹም ሲጫወቱ ሰምተናል። ግን ማሪቱ ጋር ሲደርስ የግሏ ሆነ፣ በጣም ከፍ ብሎ ተደመጠ። ሁለት ሰዎችን በዚህ ማንሳት እችላለሁ። አሁን በክላርኔት ጨዋታ ይሄድን እንደሆነ ጋሽ መራዊ ስጦት አምባሰልን የት እና የት እንዳደረሱት እናውቃለን። በድምፃዊት ደግሞ በድምፃዊነት ስንመጣ ደግሞ ማሪቱ በጣም ከፍ አድርጋ ተጫውተዋለች ብዬ አስባለሁ። ሌሎች ሰዎች ሊጫወቱ ሲሞክሩ ብዙ ጊዜ ያንን ኪ የማግኘት ያንን እሷ የሄደችበትን የድምጽ ለዛ የማግኘት ደረጃቸው ያንስብኛል። በጣም ማሪቱ የፈለገችውን ወቅታ ስትወጣ የምትስቅ ነው የምትመስለው። ይህን እኔ አይደለሁም የምለው፣ እንደ ናብዩ ሰለሞን ያሉ እሷን ሬከርድ ያደረጉ ሙዚቀኞች ሁሌ ሁሌ የሚያወሩላት ነው። እና ለእሷ የንግግር ያክል ቀላል ነው ዜማ ማዜም። ታው በላይ አምባሰልን ሄደሽ ብታዩ ተራራው እሷ በኢማጂኔሽን የሳለችን ልንም ያክል አያክልም። ተራራው እሷ እንዲበልጥ አድርገዋለች። እና ይሄ ዝም ብሎ እንደሆነ አባባል ያክል የተባለ ሳይሆን ግዙፍ አድርገዋለች። ይምር አሁን ከእሷ ነጥሎ ማሰብ አይቻልም። አምባሰል የሚለውን ቃል ከማሪቱ መነጠል የሚቻል አይመስለኝም። ብዙ ሰው ሕሊና ውስጥ አለ። የወሎ ዩኒቨርሲቲ የሰጣት የክብር ዶክትሬት ለእርሷ ምን ይጠቅማታል አልኩት። ለእሷ ያለውን ጥቅም በእርግጥ በ ለይቺ ማስቀመጡ ይቅርብኝና ለኢትዮጵያ ሚዚክ ግን በጣም ትልቅ ጠቀሜታ አለው። ምክንያቱም ሁሉም ዩኒቨርሲቲዎች የየራሳቸው የልህቀት ትኩረት አላቸው። ለምሳሌ ጎንደር ብንሄድ በሕክምና ሳይንሱ ይታወቃል። አለማያ በግብርና ሳይንሱ ይታወቃል። ወሎ አሁን መታወቅ የሚፈልገው በባህሉ ነው፣ በዚህ በካልቸሩ ነው። ምን ክሌቸሩ በዛ እንዲሆን ይፈልጋል። ያን ከፈለገ ደግሞ የቅኝት መፍለቂያ ነው፣ የባህል መውጫ ነው። ግጥሙም ሁሉ ነገሩ የሞዛይክስ ኦፍ ካልቸር የብዙ ባህሎች ውህደት ያለበት አካባቢ ነው። ካል ወሎን ያን በዛ ነው መታወቅ የሚፈልገው። የወሎ ዩኒቨርሲቲ በዛ ለሚያቋቁመው ማዕከል ትልቋ ተጠሪ መሆን ያለባት በእኔነት መሬት ለገሰ ነች። እነሱም እንደዛ ነው እያሰቡ ያሉት። እንደውም የማዕከሉ የበላይ ጠባቂ እንድትሆንላቸው በሪሰርች ማዕከሉ ስር ምንም እንኳን የእሷ ኢንቴሌክቹዋል ኮንትሪቢሽን ባይኖርም ኢሜጇ ወይም ገጽታዋ ያንን ማዕከል ትልቅ ያደርገዋል የሚል ሀሳብ እንዳላቸው ሰምቻለሁኝ በጣም ደስ ያለኝ። ለአንድ ለእሷ ብቻ የሚሰጥ ሬኮግኒሽን አይደለም። የብዙዎችን መንፈስ ተወክላለች ማሪቱ። ከእሷ በፊት ያለፉትንም ትልልቅ ሰዎች በዚህ በባህል ሙዚቃ ውስጥ ያለፉትን መንፈሳቸውን ተወክላለች። ለእነሱ ሁሉ እንደተሰጣ ይቆጠራል የማሬቱ ጉዳይ። ስለዚህ እኔ እንደነ ማርያም አኬባ፣ እንደነ ግብፅ ላይ እንደነበረችው እንደ ኡም ኩልቱም የምትታይ ድምፃዊት ነች እና እነሱም አገሮቻቸው ማማ ኢጂፕት፣ ማማ ሳውት አፍሪካ እያሉ እንደሚታዩት ሁሉ እኛም ደግሞ ማሪቱን በጣም የኢትዮጵያ ቅኝቶች ሁሉ መጠሪያ የምናደርጋት በመሆኗ በጣም ሲያንሳት ነው። ሰርጸ ለማሪቱ ምኞት አለው። እንግዲህ እንዳለመታደል ሆኖ ብዙ ቅጅ የላትም። የእነዚህ ትልልቅ ድምፃዊዎች ችግር ይሄ ነው። አዝማሪዎቹ ምኖቹ ብዙ ቅጄ የላቸውም። በድምፅዋ ልክ በችሎታዋ ልክ ብዙ አልከሬከርድ አልተደረገችም። ይሄ ያሳዝናል። እኔ ረሷ መመኛ አሁን ልክ እነ ጂጂ እንዳገኙት አይነት እንደ ነ ቢላስ ዌል የመሳሰሉ ትልልቅ ፕሮዲሰሮች የማሊ ሙዚቀኞች የሚያገኟቸው ፕሮዲሰሮች የምዕራብ አፍሪካ ያሉ ሙዚቀኞች የሚያገኟቸው የአውሮፓ ፕሮዲሰሮች አሉ። እንደ ነሱ አይነት ብታገኝ እሷ ዓለምን ዓለምን ተሻግራ መጓዝ መስችል ነች። ምክንያቱም ኮንቬንሽናል ሳውንድ ነው የእሷ። ማንም ካልቸር ውስጥ መደመጥ የሚችል ድምጽ ነው ያላት። በካልቸር የተገደበም አይደለም። ፈረንጅ ሊያዳምጠው ይችላል። ማንኛውም የአለም ህዝብ ሊሰማው የሚችል የተጣራ ድምፅ ነው ለማለት ነው የምፈልገው። ለዛሬ በዚሁ እየተሰናበትኩ በሌላ ጊዜ ሰፋ ባለ ውይይት ከማሪቱ ጋር እመለሳለሁ። መልካም የሥራ ሳምንት ይሆንላችሁ።